ኢትዮጵያ ውስጥ በታሰሩት አስራ ስምንት ሙስሊም መሪዎች ላይ የተላለፈውን የእስራት ፍርድ የዩናይትድ ስቴትስ ዓለም አቀፍ ሃይማኖታዊ ነጻነት ኮሚሽን አጥብቆ አውግዟል። ኮሚሽኑ ባወጣው መግለጫ በአወዛጋቢው የኢትዮጵያ ጸረ ሽብር ሕግ ክስ ተመስርቶባቸው ጥፋተኝነት የተበየነባቸው መሪዎች እና የተፈረደባቸውም እንዲለቀቁ ለረጅም ጊዜ ሲሟገት መቆየቱን ኮሚሽኑ አስታውቋል። ዩኤስ ሲአይአርኤፍ በሚባል ምህፃር የሚጠራው ድርጅት ሊቀመንበር ዶክተር ሮበርት ጆርጅ ሰዎቹ ለሃይማኖት ነጻነት በሰላማዊ መንገድ ሲሟገቱ የነበሩ ናቸው ብለው የፍርድ ሂደቱ የኢትዮጵያ መንግስት የደነገገውን ጸረ ሽብር ህግ ለሰብአዊ መብቶች ከበሬታ የሚሟገቱትንና ተቃዋሚዎችን ለማፈን መጠቀሙን እንደቀጠለ የሚያሳይ ነው ብለዋል። በዚህ ሳምንት በተላለፈው የእስራት ፍርድ አራት ተከሳሾች ሀያ ሁለት ዓመት፣ ሌሎች አስራ አራት ተከሳሾች ደግሞ ከሰባት እስከ አስራ ስምንት ዓመት እስራት ተፈርዶባቸዋል። ከመካከላቸው በሙስሊም ተቃዋሚዎች ብሶታቸውን ለኢትዮጵያ መንግስት በማሰማት እንዲወከሉ የተመረጡ የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ጋዜጠኞችና ሌሎችም የሰብአዊ መብቶች ተሟጋቾች ያሉባቸው መሆናቸውን መግለጫው አጥቷል የዩናይትድ ስቴትስ መንግስት ይህንና በሌሎችም ሰብአዊ መብቶች ተሟጋቾች ላይ የሚካሄደውን ያለ አግባብ የመወንጀል ተግባር በይፋ እንዲያወግዝ የዩናይትድ ስቴትሱ ዓለም አቀፍ የሃይማኖት ነጻነት Komm, ich bin ja